ዶክተር አረጋዊ በርሄ ጤና ይስጥልኝ። እንደምን ዋሉ? እንደምን ዋላችሁ? አቶ ሰለሞን እንደምን እግዚአብሔር ይመስገን ትናንት ዋሽንግተን ዲሲ ላይ አንድ ሰልፍ ተካሂዶ ነበር እና በዛ ሰልፍ ላይ ከተሳተፉ መካከል አስተባባሪዎቹን ሳናግራቸው ሳናገራቸው የእርሶ ስም ተነስቶ ነበረ በተለይ በአሁኑ ጊዜ ትግራይ ውስጥ ካለው ችግር ጋር ተያይዞ የፓርቲ መሪ እንደመሆኖ እርሶ ትናንት የሰጡት ያስተላለፉት መልእክት ነበረ የትግራይ ህዝብ የተሳሳተ መረጃ እንዲደርሰው እያደረገ ነው ህወሃት በትግራይ ህዝብ ላይ ፌዴራል መንግስቱ ጦርነት እያካሄደ ነው በሚል እና ነገር ግን የትግራይ ህዝብ ጠላት ራሱ ህወሀት ነው የሚል መግለጫ ሰጥተው ነበር እና ሰልፍ አድርገው የነበሩ ዋሽንግተን ላይ አስተባባሪዎች ዶክተር አረጋዊ በርሄ የፌዴራል መንግስቱ ወይም የስርዓቱ ተጠቃሚ በመሆናቸው ነው እንደዛ የሚናገሩት የሚል ተናግረው ነበረ። ገንዘብ ያገኛሉ፣ መኪና ተሰጥቷቸዋል፣ ቤት አላቸው፣ ፌዴራል ስልጣን ተሰጥቷቸዋል የሚሉ ጥያቄዎች አንስተው ነበር በርሶ ላይ። ዋናው ነገር ሆን ሰለሞን አሁን ኢትዮጵያ በለውጥ ላይ ነው ያለችው ካለፉት ጨቋኝ ስርዓቶች ህወት የአቤት ብቻ አይደለም፣ ከዛ በፊት ነበረ። ይህንን ከመጨራሹ ለ በለውጥ ሂደት ነው ያለችው። አዲስ ስርዓት ለማምጣት የለውጥ አራማጁ መላው የኢትዮጵያ ህዝብ ነው ለውጥ ፈላጊ ጎስቋላ ኑሮ የሚኖረው ድህነት የሚኖረው ስራ አጥነት ውስጥ የሚኖረው ስለዚህ ሁሉም እንደሚያውቀው ስደት ላይ ነበርኩ። በእነዚህ ጎስቋላ የነበረባቸው አመታት። አሁን ግን ለውጥ ስለመጣ ለውጡ ደግሞ ማንም ኢትዮጵያዊ ሊሳተፍበት የሚችል ለውጥ በግ የሚያስብ ጥሩ ስርዓት የሚኖር የሚፈልግ የሚሳተፍበት ስርዓት ለማምጣት ስለሆነ በዚህ በለውጥ ጉዞ ከመላው ጭቁን የኢትዮጵያ ህዝብ ጎን ተሰልፌ የድርሻን እየተወጣሁ ነው ያለሁት። እስካሁን ድረስ በፓርቲ ደረጃ ነበር የምንቀሳቀሰው። በቅርብ ጊዜ ግን እንዳልከው ይሄ የለውጥ መንግስት፣ የብልጽግና ፓርቲ የሚመራው መንግስት ማለት ነው፣ የህዳሴ ግድብ የህዝብ አስተዋጽኦ የማስተባበሪያ ዋና ዳይሬክተር አድርጎ እንድሰራ ጠየቅን። እኔም ህዝብን የማገለግልበት ጥሩ እድል ስላስያጠነ መላዊ ኢትዮጵያን ትራንስፎርም የሚያደርግ ግድብ ስለሆነ በዚህ አንዴ ተቀብየዋለሁ ስራው ስለዚህ ጎን ጎን የፓርቲውን ስራ በጓደኞቼ አብዛኛው ስራ እየተውኩ በዚህ በህዳፍ ላይ ግግል ማስተባበሪያነት እየተረፍ ነው ያለ። ይህን ሲሰራ እንደ ማንም መንግስት ሰራተኛ እንደ ዋና ዳይሬክተርም መሰጠት የለበት። መኪና ይሰጠኛል። አዎ መኪና አለኝ። ደሞዝ ይሰጠኛል። አዎ ደሞዝ አለኝ። ታዲያ ምንድን ነው ሌላቸው? እፈልጋለሁ። እነዚህ በእኔ ላይ ጥያቄ የሚያቀርቡ ያሉ ወገኖች ምናልባት እነዚህ ሰዎች ለውጡን የማይደግፉ ወይም የውሀት ኢህአዴግ አዛኞች ይሆኑ ይችላሉ፣ ላይሆኑም ይችላሉ። የሆነ ሆኖ መልሱ ይሄ ነው። ምንድን ነው ክሱ? ለምን ይሰራል ነው? ለምን ደግሞ ይቀበላል ነው? ለምን መኪና ያዘ? ይሄ ነው ክሱ። ይሄ ከሆነ የሚረባ ክስ አይደለም፣ እርባና የሌለው ክስ ነው። ስለዚህ በክስ አርጌ ቆጥረውም ክስ ከሆነ ደግሞ መላው ከዚህ የለውጥ ኃይል ጋር የሚሰራ ሁሉ በሙሉ መከሰስ አለበት ማለት ነው። ዝም ብሎ ስማየቱ ጥሩ ይመስለኛል። ሌላው ምንድን ነው የተባለው? ዶክተር አረጋዊ በርሄ ትናንት መግለጫ ሲሰጡ በፓርቲያቸው ስም ህወሓት ነው የትግራይ ህዝብ ጠላት ሲሉ በመጀመሪያ በትግራይ ህዝብ ላይ እየተካሄደ ያለውን ጦርነት አላወገዙም። የትግራይ ሰዎች እየታፈሱ እየታጎሩ እየታሰሩ ናቸው። ብዙ ቦታዎች ግድያ እየተፈጸመ ነው። ፍትሕ በወቅቱ አይሰጥም። እነዚህ እነዚህን ነገሮች አላወገዙም። ከየሥራ ቦታው እንዲፈናቀሉ እየተደረገ ነው። እነዚህ እነዚህን አላወገዙም የሚልም ጥያቄ አንስተዋል። ምን ያህል በቅርብ ይከታተሉታል? የእነሱስ አባባል ምን ያህል ትክክል ነው? በዚህ ደረጃ በእርግጥ እንዲህ አይነት በገፍና የዘር ማንነትን የጎሳ ማንነትን የለየ ሁኔታ እየተከናወነ ነው ወይ? ሀገሪቱ ውስጥ በጣም ጥሩ ጥሩ ጥያቄ ነው። እንደሱ ብለው መጠየቃቸው በብዙ ሰው ስለሚነሳ ማብራሪያ ስ ጥሩ ነው። በእርግጥ እ መግለጫቸ ስቻለ የትግራይ ህዝብ ጠላት ካለ መጀመሪያ የህወሀት አመራር ነው ጠላት። እዚህ ድህነት ውስጥ የከተተው እዚህ አፈና ውስጥ የከተተው እዚህ ስደት ውስጥ የከተተው እዚህ ምግብ ምስራ ሚረው እንዲያደርግ ሶች በሚባል ያደረገው ድርጅት ጠላት ነው። ይሄ ጥያቄ የለውም። በአጠቃላይ ደግሞ ኢትዮጵያን ያለ ባህር በር ያደረገ ህዝብን ጎስቋ ማኑሮ በግጭት እንዲኖር ያደረገ ጠላት ያልሆነ ማነው እንግዲህ ጠላት ሊሆን? አንድ ነት ነ ሁለተኛ ነት ይህ ትክክል ለመሆኑ በራሱ የህወሀት አመራር ገንግሞ አቶ ጌታቸው ረዳ ጀርመን ሄዶ የደጋፊዎቹ ኮንፈረንስ ባደረገበት ወቅት አንደኛ ጥላካም ነው የትግራይ ህዝብ እኛ ራሳችን ብሎ ምስክርነቱ ሰጥቷል። አቶ ጌታቸው ረዳ ማለት የህወሀት ስራ አስፈጻሚ አባል ነው። አሁንም በህይወት አለ። የተናገረው ንግግርም በሬከርድ ተይዟል፣ በኦዲዮ በምናምን ተይዟል። ካስፈለገ የሚልቅላቸውን ይችላለ ሌና ሰዎች ደስ ይለኛል። ጦርነቱ የጫረው የህወሓት አመራር ነው። ይህ መታወ በግልጽ መታወቅ አለበት። የመከላከያ የሀገሪቱ መከላከያ ኃይል ማለት የሀገሪቱ አጥር ግንብ ማለት ነው። አጥር አጥርህ ታፈርሳለህ እንዴ? አጥርህ ታቃጥላለህ እንዴ? አጥርህ እንዲኖር ነው የምትፈልገው፣ እንዲጠነክር ነው የምትፈልገው። ይህ የመከላከያ ኃይላችን አንበጣ በመከላከልና አስዋገሩን ሲረዳ ውሎ በእረፍት ካምፕ ውስጥ ሲገባ ደክመዋል ብሎ ጦርነት ከፈተበት የህወሓት አመራር ወታደሮችን ልኩ። ስለዚህ ይሄ ቀላል ጥቃት አይደለም፣ በቀላሉ የሚታይ ጥቃት አይደለም። ይሄ ትሪዝ ነው፣ ክህደት ነው። በሀገር መከላከያ ጦርነት መክፈት የውጭ ኃይል የሚያደርገው ነው፣ የባዕድ ኃይል የሚያደርገው ነው። ትሪዝ ነው፣ የውስጥ ኃይል ካደረገው ክህደት ነው። ስለዚህ ይሄ ነገር እንዳለም መታወቅ ያለበት ይመስለኛል። ከዛ በኋላ በትግራዊ ተወላጆች ላይ እርምጃ እየተወሰደ ነው የሚባለው ነገር ደግሞ በቅጡ ማየቱ አስፈላጊ ይመስለኛል። በዚህ የህዝብ ጠላት የሆነው የህወሀት አመራር ረዳቶች የሆኑ ካድሬዎች የስግብግብ ዓላማቸው ተሳታፊዎች፣ ወረበላ ሌቦች እንደነበሩ እናውቃለን። እነዚህ ሌቦች ኢትዮጵያን ለማከራመት ትክል ነበራቸው። አሁን በቪዲዮ ሳይቀር እያየናቸው ነው። ስማቸው ሳይቀር ምክላቸው ሳይቀር እያየናቸው ነው እነዚህ ሰዎች ሀገሪቱን ለማከራመስ ቀው ሰልጥነው ገንዘብ ተሰጥቷቸው በየወረዳው ለምሳሌ በአዲስ አበባ አስራ ስድስት ወረዳዎች ያለው የትግራይ ህዝብ እየሰበሰቡ አያችሁ። አሁን እንመለሳለን፣ ከመስከረም ተነሳ በኋላ ሀገሪቱን እንቆጣጠራለን እያሉ ሲንቀሳቀሱ የነበሩ ሰዎች ናቸው። ስለዚህ ጦርነት የተከፈተበት መንግስት ጦርነት የተከፈተበት የመከላከያ ኃይል እነዚህ ሰዎች ቁጥጥር ውስጥ ማስገባት አለበት ወይ የለበትም? ይሄ ሕሊና ያለው ሰው የሚመልሰው የሚችል ነገር ነው። ስለዚህ ይህ እየተደረገ ነው። እዛ ውጭ ተደረገ የሚባል ነገር ካለ ደግሞ ኢኖሰንት የሆነ ቅን የሆነ አገሬ የሚሆን የብራዊ ችግር ተሰበት ከሆነ ደግሞ እኛ ራሳችን ሂደን እንቆምለታለን። እኛ ማስረጃው ይምጣ፣ እኛ ራሳችን ሂደን ማንም ያርገው ማንም ጥቅም የምንቆምለት እንንቀሳቀሳለን። ነው ምንድን ነው ብለው ያስባሉ መፍትሄው፣ እንግዲህ ከየትም ይነሳ ከየትም፣ ነገሩ እንዲህ ደም ሊያፈስ በሚችል ሁኔታ ላይ ተመልሳ ገባች ሀገሪቱ። እርስዎ ረጅም ልምድ እንዳለውም ሰው ምንድን ነው መፍትሄው ብለው ያስባሉ? ወዴት ነው የምትሄደው? ከአሁን በኋላች ሀገር መፍትሄው አንድ ነው ነው ይሄ ችግር ውስጥ የከተተን ሀያ ዘጠኝ አመታት መሆን ነው አሁን ጨምሯል ሀገሪቱ እዚህ ጎስቋላ ኑሮ የከተታት የህወሀት አመራር ከምድረ ገጽ ማጥፋት ነው። ምንም ይሄ ለዘተኛ መሆን የሚጠይቅ አይደለም። እንግዲህ ምንድን ነው አይ ጎስቋላ ኑሮ አልገባችን ኢትዮጵያ አፈናውጥ አልነበረችም፣ ገብተዋት ነበር ተመጭተዋት ነበር የሚለን ካለ ደግሞ እንስማው፣ ይምጣና እንስማው። አለዚያ ግን ራሳቸው የህወሀት አመራር እኛንን ጠላት የህስኑ እያሉ እያምን ጥላታ አይደላችሁም ብሎ የሚናገር ፍጡር ካለ ምን አይነት ገዝባ ወይም ጥ እንደሆነ ይገባ። ትግራይ ውስጥ በትግራይ ህዝብ ላይ በቀጥታ እንደ ህዝብ ማለት ነው እየደረሰበት ያለው ድብደባ ወይም ጥቃት አለ? እርሰው የሚያውቁት በትግራይ ህዝብ ላይ የተቃጣ ድብደባ ጥቃት የለም። ደግመዋለሁ። በትግራይ ህዝብ ላይ የተቃጣ ድብደባ ወይም ጥቃት የለም። የትግራይ ህዝብ ወገኑ ነው። መላ ኢትዮጵያ ህዝብ አካሉ ነው። ትግራይ ያለ ኢትዮጵያ፣ ኢትዮጵያ ያለ ትግራይ ዘኔ ማሰብ አዳጋች አንድ አካል አንድ አካል ናቸው። ይህንን ከፋፍሎ ትግራይና አማራ፣ ትግራይና ኦሮሞ፣ ትግራይና አፋሪ ያለ የከፋፈለ አንድ የህደት እንደሌላቸው ከአንድ እምብርት የሆኑ ትግራይ እንደተያያዙ የሚክድ የሚያመጣው ውግት ነው። ይሄ ደግሞ ስህተት ነው። ስለዚህ በዚህ አካሉ በሆነው ህዝብ ጥቃት ሊሰነዝር የሚፈልግ ማንም ሀይል የለም። መከላከያ ሁም እንደሆነ በቅርብ እንከታተለዋለን። የወሰደ ያለው እርምጃ በህዋ አመራር ባሰማራው የጥፋት ልዩ ሀይል እና ምጊሳ ነው። ይህን በደንብ እናውቃለን። ይሄ ደግሞ ለራሱ ብሎ ነው። እሱ አለ የሱ ልጆች አይወሉም። የህወሀት አመራር ልጆች ሁሉም ወደ ውጭ ወጥተዋል። አንድ አንድ በአንድ ሊጠቅስልህ ይችላል ከፈለገ። ግማሹ አሜሪካ፣ ግማሹ ቻይና፣ ግማሹ ሆላንድ ወይም ኒዘርላንድ ገብቷል። ስለዚህ የሚሞተው ይሄ አፋኝ የህወሀት አመራር ያሰማራው እያለ ልጆች ነው። ትናንሽ ወጣቶች ናቸው። ትምህርት ላይ የሚሉ ስራ ላይ የሚሉ የነበሩ የሚገባቸው ልጆች ናቸው። እነሱ የላሰ ጦርነት እየተከተ ነው ያለው ይሄ እንዲሁም ሁላችን ማን ሰላም ከዛጊ መስጋት አለበት። የህወሀት አመራር ሳይወገድ ግን ይህ ጦርነት በሰላማዊ መንገድ ያልቅ የሚችል አይመስለኝም። ተሞክሯል። በሰላም ችግሩን ለመፍታት ከዚህ ከመሀል አገር የሃይማኖት መሪዎች የኦርቶዶክስ፣ የካቶሊክ፣ የእስልምና፣ የፕሮቴስታንት

የተገነጠለ መንግስት መመስረት የሚሉት ህገ መንግስትና የፌዴራል ስርአቱ አፍርሰው ያካሄዱት ምርጫ ተያይዞ እነሱ እንደ ልብ ነግሰው የሚኖርባት ሀያ ሰባት አመት እያላገጡት እያላገጡ ሊኖሩባት የሚችሉ የተነጠለች ትግራይ የተገነጠለች ትግራይ ለመፍጠር የታቀደ ዓላማ ነበር። ለዚህ ዓላማ ውጊያ ከበደ። ስለዚህ ውጊያው አሁን ለውጡን የማይፈልግ ወደ ነበረበት ስርአት ለመመለስ ይህጋ የህወሓት አመራርና የፌደራል መከላከያ ኃይላችን መካከል ነው፣ አሁን ጦርነት እየተካሄደ። ይሄ ደግሞ ፌደራል ኃይላችን ህገ መንግስትን ተከትሎ ስራውን እየሰራ ነው። ከንደኛ ስራው ሀገርን የመጣ ሀገርን ህወታችን የመጣ ሀይል መቆጣጠር ነው። ስለዚህ ይሄ እየተደረ በመዝገብ ላይ ግን የተቃጣ ጥቃት አንድም የለም። ካለ ወረቦነን በጀርባ እየገቡ እነሱ የሚልቋቸው ወረበሎች ልክ ወደ ሸሜ እንደላኩት ልክ ወደ እጉጉመ ጣፋር እንደላኩት ወረበሎች እየላኩ ትርምስ ሊፈጥሩ እንደሚችሉ ይገባኛል። በአንዳንድ ወገኖቻችን ላይ ጥቃት ሊያደርሱ እንደሚችሉ ይገባኛል። ይሄ ደግሞ እየተከታተል መከላከያ ኃይላችን እንዲቆጣጠረው ትኩረቱ በነዚህ ሌቦች ላይ ይሁን እንደሚያደርግ በተደጋጋሚ እየነገረን ነው ያለው። እኛም በተደጋጋሚ ቀዶ ሕዝብ እንዳይነካ አንድ ንጽፍ የትግራይ ሰው የትም ቦታ ትግራይ ሁን፣ ከትግራይ ውጭ እንዳይነካ ትንቅ ክትክል እያደረግን ነው ያለ ነው። ሌላ ስራ የለንም እንደ የትግራይ ዲሞክራቲክ ፓርቲ ዓለም አቀፍ ተቋማትም የሰብአዊ መብቶች ተሟጋቾች ከየአካባቢው ይሄንኑ ነው እያሉና እያሳሰቡ እያስጠነቀቁ ያሉት። ለመሆኑ ዶክተር አረጋዊ እርስዎ በግሎስ እንደ አንድ ተቃዋሚ ፓርቲ መሪ፣ በፌዴራል መንግስትም እንዳለ ባለስልጣን ለደህንነቶ አይሰጉም? እንግዲህ ድረት ለበት አይደለሁም። ሰው ማንም ያጠቃኝ የሚፈልግ ሰው ሊመጣ ይችላል። ግን ያው ጥንቃቄ መውሰድ የግድ ነው ሀገር ያለ ነው እንግዲህ ቀንደኛ ጠላት አስቀምጠህ መዝናናት አትችልም እውነትን ለመናገር ስለዚህ አስፈላጊ ጥንቃቄ ያደርጋለሁ ዶክተር አረጋዊ በርሄ ለሰጡኝ ጊዜ ለማብራሪያው እጅግ በጣም አድርጌ አመሰግናለሁ እግዜር ይስጥልኝ እኔ በጣም አመሰግናለሁ አቶ